ተሳትፎ በጣርማበር ወረዳ በቀጠለው ግጭት ሲቪሎች ለሞትና ጉዳት እየተዳረጉ መሆኑን የተገለጸበት ነው። በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በአካባቢያቸው የቀጠለው ግጭት ንጹሐን ዜጎችን ለሞት እየዳረገ መሆኑን በሰሜን ሸዋ ዞን የጣርማበር ወረዳ ነዋሪዎች ተናግረዋል። ባለፈው ሰኔ 19 ቀን 2016 ዓ.ም ብቻ እንኳን 14 አርሶ አደሮች መገደላቸውን ያወሱት ነዋሪዎቹ በተለይ ለዚህኛው ግድያ የመንግስትና የጸጥታ ኃይሎች ተጠያቂ አድርገዋል። የጣርማ በር ወረዳ አስተዳደር ስለ ግድያው መረጃ እንደሌለው ጠቅሶ በአካባቢው ተደጋጋሚ የጸጥታ ችግር መኖሩን ግን አምኗል። በክልሉ በቀጠለው የትጥቅ ግጭት ሆን ተብለው የሚፈጸሙ የሰብአዊ መብቶች ጥሰቶች አሉ የሚሉት የአማራ ብሔራዊ ንቅናቄ ፓርቲና የተወካዮች ምክር ቤት የአማካሪ ቦርዱ አባሉ አበባው ደሳለው ሁኔታው እንደሚያሳስባቸው ተናግረዋል። በ36ኛው የህዝብ ተወካዮች ምክር ቤት መደበኛ ጉባኤ ላይ ተመሳሳይ ጥያቄ ቀርቦላቸው የነበሩት ጠቅላይ ሚኒስትር አብይ አህመድ የጅምላ ግድያ አልተፈጸመም፣ የተወሰኑ ጥፋቶችም ተፈጽመው ከሆነ ግን ፈጻሚውን ተጠያቂ እናደርጋለን ማለታቸው ይታወሳል። በስፍና አድራጊ ባለፈው ሰኔ 19/2016 ዓ ም ምሽት በአማራ ክልል ሰሜን ሸዋ ዞን ጣርማ በሩ ወረዳ ልዩ ስሙ ሾላ ሜዳ በተባለ ስፍራ የመንግስት የጸጥታ ኃይሎች እንደፈጸሙት በተገለጸ ጥቃት ያልታጠቁ ንጹሐን ሰዎች መገደላቸውንና ጉዳቱ የደረሰባቸውም ሕክምና እየተደረገላቸው መሆኑን ስሜ ለደህንነቴ ሲባል አይገለጽ ያሉ አንድ የአካባቢው ነዋሪ ለአሜሪካ ድምፅ ተናግረዋል። ለማዳበሪያ ወጥተው ነው። ያው አንዱንም ሸማኔ ነገር ነው፣ አዲሱ ይባላል። ይሁን ሸመና የቀን ሰራተኛ ነው፣ ሸማኔ ነው። እሱም ከመንገድ ላይ ነው፣ እዛው ገደሉ ከመንገድ ላይ። ሌላዎቹ ደግሞ እዛው መጠጥ ቤት ነው። ማዳበሪያ ደፍተው እዛ ገባ እንዳሉ ነው ደርሰውባቸው የመቷቸው። ማዳበሪያው እዛው ጀንበጀም ነው። ማዳበሪያው ራሱ ይገርማል ከፍተኛ ሆነ። አብዛኛው የተገደሉት እዙ ሰፈር ላይ የተገደሉት ይገርምሃል። ውሀ ሲሉ ውሀ ሰጥተው ነው እንጀራ ሲሉ ከበጀረን አይቀርም እንጀራ እያበላናቸው ነው እንደዚህ ያደረጉት፣ ሚያሳዝን ስራሉ የሰሩት እኔም ራሱ እዛ ተመቱበት ቦታ ላይ ነበርኩ። እግዚአብሔር ሰብድ ልክቷል። ከወዝ ተተኮሰ። አጋምበር መገንጠያ ከተባለው አካባቢ ነዋሪ የሆኑት ወይዘሮ ብርቅ አለማየሁ ደግሞ በዕለቱ ከተገደሉት ውስጥ ሽመልስ ሞገስ የተባሉት የስልሳ አምስት አመት አዛውንት ባለቤታቸው አንዱ መሆናቸውን ጠቁመዋል። ከሰላሳ ዓመት ትዳር አጋራቸው ስድስት ልጆች ማፍራታቸውን የተናገሩት ወይዘሮ ብርኬ መተዳደሪያቸው ባለቤታቸው በቀን ስራ የሚያገኙት ገቢ እንደነበር ጠቅሰው አሁን ግን ኑሯቸውን ለመምራት መቸገራቸውን አመልክተዋል። ልጆች ስላሉ ሽቀላ ነው የሚውለው። ሽቀላ ውሎ ልጆች ነው ሽቀላ የዋለው። የቀን ስራ ማለት ነው። የቀን ስራ ውሎ ተሽቀላ ወጣና መጣ። አስራ ሁለት ሰዓት ተኩል ሲል ጥይት ተተኮሰ። ጥይት ሲተኮስ ሸሽቶ እቤቱ ገባ። ሁላችንም እቤት ቆመን እያለ በሩን ዘጋ አረገው። በሩን በጥይት አሉት። በጥይት ሲሉት አልከፈ ሲላቸው፣ በእርግጫ ሲሉት ድንጥል ብሎ መዝጊያው እንትን አለ። እረ እኔ ነኝ ያለሁት ሰውም የለ ተየቴ የልሂድ እያለ ሲለምናቸው ብለው መልስ የለም። ግጥም ግጥም አድርገው መሀል ሜዳ ወርውረውብኝ ሄዱ። ጥያቄ የለ፣ ምን የለ። ልጆችን የቀን ስራ እየሰራ ነው የሚያሳድቀው ያለ ነው። በኪራይ ነው። በቃ እንደዛ አርጉ። ምን ልሆን። በደህንነት ስጋት ስማቸው እንዳይገለጽ የጠየቁ ሌላ አስተያየት ሰጭም ከሟቾቹ አብዛኛዎቹ በዝቅተኛ ኑሮ ደረጃ ላይ የሚገኙ ናቸው ይላሉ። አደሮ ናቸው አብዛኞቹ። ቤታቸው ያው ትንሽ በየቀበሌ ስለማይገባ ማዳበሪያው ከዛ ወረዳው ላይ ስለሆነ እንዲቀርቡና እንዲወስዱ የተደረገው ደብረት ናት። ከዛ እዛ ውለዋል። ያው ወረፋ ነው የሁሉም ቀበሌ ስለታዘዘ በጣም ወረፋ ነው። እዛ ውለው ተቀብለው እዛች ጥንሷ ከተማ ተገደሉባት ቦታ ላይ ሾላ ሜዳ ነው የምትባለው። እዛ ያው በባጃጅ ተውርደው ከዛ ወደ ሰፈራቸው መውሰድ ስለሚያጡ ማጓጓዣ ያን ያርሶ አይደል ስለዚህ ያን በዛ በማግስት መጥተው ጭነው ለመውረድ እዛ ዘመድ ቦታ ላይ አራግፈው ማለት ነው። ድንገት ተኋላቸው መጥተው ያው ጭፍጭፍ ያደረጓቸው የጣርማ በር ወረዳ ምክትል አስተዳዳሪ ሽመልስ ማናዬ በበኩላቸው ሾላሜዳ አካባቢ ባልታጠቁ ሰዎች ላይ ደረሰ ስለተባለው ግድያና የአካል ጉዳት የሚያውቁት ያለመኖሩን ለአሜሪካ ድምፅ ተናግረዋል። ይሁን እንጂ አካባቢው ተደጋጋሚ የጸጥታ ችግር ያለበት መሆኑን አመልክተዋል። ሰሞኑንም ብቻ ሳይሆን በተለያየ ጊዜ እንደዚ አይነት የፀጥታ ችግሮች ይከሰታሉ። ዞሮ ዞሮ ያን ከማረጋጋት አኳያ ከኮማንድ ፖስቱ ጋር በመነጋገር ሰላማዊ ሰዎች እንዳይሞቱ፣ በዛም ላይ ጉዳት እንዳይደርስ በተደጋጋሚ ውይይት ይደረጋል እየተደረገ የሚገኛል ማለት ነው። እና አሁን ላይ ያለው የተረጋጋ ነው። ሁሉም ማህበረሰቡም በተለይ ከዚህ ከማዳበሪያ ጋር በተያያዘ ሰፊ የህዝብ እንቅስቃሴ ስለሆነ ያለው ሰላሙ እንዲጠበቅ በውይይትም በተለያየ ነገሮችም ከማህበረሰቡ ጋር እየተነጋገርን አሁን ሰላሙ የተረጋጋ ነው። እንዳሉት ማዳበሪያ ለመቀበል እየወጡ ሰላማዊ ሰዎች ጭምር ጉዳት ደርሶባቸዋል፣ ነው የሚባለው። እና በዚህ ላይ መረጃው አላችሁ? እንደዚህ አይነት መረጃ የለኝም። የጊዜው ተመሳሳይ የሆኑ ችግሮች እኛ ያለንበት ማዳበሪያ ሰዎች ላይ ነው፣ በወቅቱ የተፈጠረው ችግሩ ደግሞ ማታ ነው። ስለዚህ ምን እንደሆነ እሱን የመለየት ስራ የሚመለከተው አካል ነው የሚሰራው፣ እኛ አይደለንም። በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስ ያሳሰቡ አንድ ሌላ አስተያየት ስጪ ግን በአንድ አካባቢ የተገደሉት የአራት ቀበሌ ነዋሪዎች እንደነበሩ ጠቁሞ በየስማቸው ዘርዝረዋቸዋል። የስሜ መጠቀስ የድምፅ የመተላለፍ በእኔና በቤተሰቤ ድህንነት ላይ ችግር ያስከትላል ያሉ አስተያየት ሰጪ ደግሞ የጉዳቱ መነሻ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በተፈጠረ ግጭት ሳይሆን እንደማይቀር ተናግረዋል። አርሶ አደሮቹ የተገደሉትም ከግጭቱ በኋላ የፋኖ ታጣቂዎች አካባቢውን ለቀው መሄዳቸውን ተከትሎ ነው ሲሉም አስረድተዋል። በወረዳው የቀጠለው የትጥቅ ግጭት ለንጹሐን ዜጎች ሞት ምክንያት እየሆነ መምጣቱን እንዳሳሰባቸው እንዲሁ አስተያየት ሰጪ ተናግረዋል። በአሁኑ ሰዓትም በወረዳው አንጻራዊ ሰላም መኖሩን ምክትል አስተዳዳሪው ጠቅሰው የማዳበሪያ ስርጭት እየተካሄደ እንደሚገኝ አመልክተዋል። የአማራ ብሔራዊ ንቅናቄ አብን ፓርቲና በሕዝብ ተወካዮች ምክር ቤት የአማራ ቦርድ አባል አቶ አበባው ደሳለው በአማራ ክልል የተፈጠረውን የጸጥታ ችግር ተከትሎ ባልታጠቁ ሲቪሎች ላይ ሆን ተብሎ የሚፈጸሙ የሰብአዊ መሰውን ጠቁመዋል። ይህም ከጊዜ ወደ ጊዜ እየተባባሰ መምጣቱ እንደሚያሳስባቸው ገልጠዋል። ጉዳዩንም በሕዝብ ተወካዮች ምክር ቤት መድረክ ላይ እንዳቀረቡት አወስተዋል። በአማራ ክልል በተለይ ያለ መፍታቸው ወራ ፋቸው ከጅጋዎጁ አሁን አስቸኳይ ጊዜ አዋጁ አብቅተው እንኳን እንደቀጠለ ጅምላ ግድያ የአስቸኳይ ጊዜ አዋጁ በጸደቀበት ወቅት ጀምሮ ነው። ትኩረት ማድረግ የሰብዓዊ መብት ተቋማትን ጉዳይ ኮንሲስተንት ከዛን ጊዜ ጀምሮ እየጮህን ነው፣ ግን በምንናገረው ልክ ለውጥ ግን አልመጣም። ሆነ ተብሎ ሰላማዊ ዜጎች እየተገደሉ ነው እና የተለያዩ ሰብዓዊ መብት ጥሰት እየደረሰባቸው ነው። ፆታዊ ጥቃቱን፣ ድብደባ አለ፣ ንብረት ማውደም አለ፣ ዘረፋ አለ። የሲቪል ተቋማትን ክሊኒኮች፣ ጤና ተቋማት፣ እንዲሁም ትምህርት ቤቶች ሁሉ እየወደሙ ነው። በሰላሳ ስድስተኛው የሕዝብ ተወካዮች ምክር ቤት መደበኛ ጉባኤ ላይ ተመሳሳይ ጥያቄ የቀረበላቸው ጠቅላይ ሚኒስትር አብይ አህመድ ተከታዩን ምላሽ ሰጥተው ነበር። በጅምላ ግድያ ምናምን የሚባለው በጅምላ የኢትዮጵያ ፌደራል መንግስት እና ወታደር አይገልም። በጅምላ ለማሸነፍ ይነሳና ሲሞት ነው በጅምላ ሞትኩ የሚለው እንጂ አይገልም። ኤኒ ስህተት ደግሞ ተፈጽሞበት ኃላፊነት ወስደን እናርማለን። እንዴት አርገን ህዝባችን ይገላለን? ከህዝባችንን ማንስ ይገላል? ማን ነው ራሱን የሚገለው? የኢትዮጵያ መከላከያ ሰራዊት ማለት እኮ ሁሉም ነው። ነገር ግን ለተፈጠሩ ስህተቶች በየቦታ ለሚያጋጠሙ ስህተቶች በጣም በጣም የተሻለ ኤቲካል ሰራዊት ያለን ቢሆንም ግለሰብም ቢሆን ችግር ተፈጠረ መታየት አለበት። ጠቅላይ ሚኒስትሩ በቅርቡ በደሴ ከተማ ባደረጉት የልማት ሥራዎች ጉብኝትና ከአካባቢው ከተውጣጡ የማህበረሰብ ክፍሎች ጋር ባካሄዱት ውይይት መንግስታቸው የትጥቅ ትግል ከሚያደርጉ ኃይሎች ጋር ለመወያየት ዝግጁ መሆኑን ጠቁመው ለዚህም መሳካት የሃይማኖት አባቶች የአገር ሽማግሌዎችና ወላጆች የድርሻቸውን እንዲያበረክቱ ሲሉ ጥሪ ማስተላለፋቸው ይታወሳል። አብንን የመሰሉ ተፎካካሪ የፖለቲካ ፓርቲዎች ደግሞ ጥሪው የይስሙላ ነው ሲሉ ተችተዋል።